ተስፋ <tune> ለሴቶች <know. tune to know> <tune to know>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 ሰላም፣ ጤና ይስጥልኝ። የተወደዳችሁ የፕሮግራማችን ተከታታዮች እንደምናምሽታችኋል። የጌታ ጸጋና ሰላም ይብዛላችሁ እያለን የዛሬውን ፕሮግራማችንን እንጀምራለን። የዛሬው ፕሮግራማችን ትኩረት በስለ ስንቆረጥ በመጀመሪያ ማድረግ ስለሚገባን የጥንቃቄ እርምጃና እንዲሁም ስለ ዳዊት ታሪክ የተወሰነውን ክፍል አብረን እናያለን። እስከ ፍጻሜ አብራችሁን እንድትቆዩ እየጋበዝኳችሁ በቅድሚያ እግዚአብሔር ጊዜውን እንዲባርክልን አብረን እንጸልይ። የተወደድክና የተፈራ ሕያው ይሆን ከአምላካችን እግዚአብሔር በጌታ በኢየሱስ ስም እናመሰግንሃለን። ለዚህ ሰዓትና ጊዜ ስላበቃህን ክብር ሁሉ ለስምህ ይሁን። አሁንም ይህንን ጊዜና ሰዓት ደግሞ ባርክልን እንድንማር ወደ ሕይወታችን ገብቶ እንዲጠቅመን እንድትረዳን መንፈስ ቅዱስን እንድትልክልን በጌታ በኢየሱስ ስም እንለምንሃለን። ስለ ሁሉ ተመስገን። በጌታ በኢየሱስ ስም አሜን። ፍጥር የማገኘውን ሰማያዊ ሚስጥር ቤተናክረኩ ልቤንም ማረከው ከዚህ ሁሉ በላይ የራስ አረከው እኔም ተስማምቼ በፍቅር ተማረኩ። አምላክ ጌታይ ወርጫይ አደረግ አንተ ከመረጥከኝ ወዴት ሄዳለሁ?

Sıcağın da ki I a don't know a aıril erevantepiti ezı erseyenmekedianemıte stvekenelefelen kolipe ancenantenasıretilamec ersevantepitir ezanı ስለ ቀረብካት ነፍሴም ከመቃትም ስለ ዳምካት ስለ ገባት ይሄ ሁሉ ለታ ዘምር ትለኛለች። ቀን አቶ ተስፋሁን የእርሻ ስራውን ከሚሰራበት መስክ ወደ ቤቱ ሲመለስ በማማማሪቱ ደጃፍ በኩል ያልፍ ነበር። በዚያ ሲያልፍ ሳለ አንድ እግሮቹን ቆም የሚያደርገውን ነገር ተመለከተ። እርሱም ከዚህ በፊት በዚያ ሳልፍ ላይን የሚማርኩ የሚያጓጉ የጓሮ አትክልቶችን ከማማማሪቱ በራፍ ላይ ይመለከት ነበር። ዛሬ ግን እነዚያ አትክልቶች ተዘንግተው ተመለከተ። በጣም እያዘነ ወደ ቤቱ መጥቶ ለባለቤቱ፣ ዛሬ በእማማ ማሪቱ በራፍ ሳልፍ በጣም የሚያሳዝን ሁኔታ ነው ያየሁት። እማማ ማሪቱ ባለቤቷ ከሞተ በኋላ በጣም ተጎድታለች፣ ልንረዳት ይገባል አላት። እርሷም እውነት ነው፣ ልንረዳት ይገባል፣ ግን እንዴት አለችው። አቶ ተስፋውንም እኔ ጓደኞቼን እጠራቸዋለሁ ከዚያም ሄደን የጓሮ አትክልት ቦታዋን እናለማዋለን አላት። ውድ እህቴ ሆይ፣ እንደዚህች አይነት ሴት በአንቺ አካባቢ ትኖር ይሆን ካለች አንቺም ጓደኞችሽን አስተባብረሽ ልትረጃት ትችያለሽ። ወደ ታሪኩ እንመለስና አቶ ተስፋሁን ያሰበው ይሳካለት ይሆን? አቶ ተስፋሁን ጓደኞቹን አማክሮ ለሚቀጥለው ጠዋት እንደሚገናኙ ተግባቡ። በሚቀጥለው ቀን ማለዳ ልክ ከቁርስ በኋላ ሶስት የአቶ ተስፋሁን ጓደኞች መጡ። ስራውን ለመስራት ዝግጁ ነበሩ። እንሂድ እንሂድ ተባብለው ለሥራ ተነሳሽነት መንፈስን እያሳዩ አካፋ፣ ዶማ እና መኮትኮቻዎቻቸውን አንግበው ወደ እማማ ማሪቱ ቤት ሄዱ። እማማ ማሪቱ ሰዎቹን በቤታቸው በር ላይ ሲያዩ በመገረም ምን ነው ሰላም አይደለም እንዴ አሉ። እናቶ ተስፋውንም የመጡበትን ዓላማ አስረዷቸው። የዚያን ጊዜ እማማ ማሪቱ ከደስታ ብዛት እንባ አይናቸው እየሞላ እግዚአብሔር ይስጥልኝ አሉና ስራው ተጀመረ። ሶስቱ የአቶ ተስፋሁን ጓደኞችና አቶ ተስፋሁን ለአንድ ሰዓት ያህል ያለማቋረጥ ሰሩ። ልክ አንድ ሰዓቱን ያህል ሰርተው በመሃል የአቶ ተስፋሁን የማቃሰት ድምጽ ተሰማ። አንዳቸው ምንድን ነው አሉ። አቶ ተስፋሁን እግራቸውን እየጎተቱ ራሴን በራሴ ቆረጥኩት አሉ። ሁሉም የያዙትን አካፋ ዶማና መኮትኮቻዎች ጥለው ወደ አቶ ተስፋሁን ሮጡ። አቶ ተስፋሁን በገጀራ ማሳው ላይ የነበረውን አረም እየመነጠሩ ነበር። ሳላስበው የገዛ እግሬን በገጀራው መታሁት አሉ። ታዲያ ከተቆረጠው ክፍል ይፈስ የነበረው ደም ብዙ ነበር። ያሳዝናል። አቶ ተስፋሁን ባጠገባቸው ከነበረው አንድ ዛፍ ሰፋ ያለ ቅጠል ወስደው ወደ ጥላ ቦታ ላይ አረፍ አሉ። አረፍ ካሉም በኋላ ቅጠሉን እየደማ በነበረው ቦታ ላይ በማድረግ በኃይል ተጫኑት። ያም ደሙ እንዲቆም አደረገው። ጓደኞቻቸውም በዙሪያቸው ነበሩ። አንደኛው ጓደኛቸው አመድ ነስንስበት፣ አመድ መነስነሱ ቶሎ ደም እንዲቆም ይረዳል አለ። አንደኛው ጓደኛቸው ደግሞ አያያይ እንዳታደርግ አለ። ከዚያ ይልቅ ቅጠሎቹን አኝኮ በቁስሉ ላይ መጥፋት ይሻላል አለ ሌላኛው ጓደኛቸው ደግሞ የከብትበት ማድረግ በጣም ጥሩ እንደሆነ ሰምቻለሁ አለ አቶ ተስፋውን ግን እነዚህ ሁሉ ቆሻሻ ናቸው ያንም ባደርግ ለጊዜው ደሙን ያቆመው ሊመስለን ይችላል ነገር ግን በውስጡ ያሉት ጀርሞች ቁስሉን እንዲመረዝ ያደርጉታል ቅጠል ራሱ ያን ያክል አይረዳም አሉ ከዛም በእግራቸው ላይ ያደረጉትን ቅጠል ሲያነሱ ደም መፍሰሱ እንደገና ቀጠለ። ጓደኞቻቸው እንደገና ሀሳብ ውስጥ ገቡ። ዋናው ነገር ደም መፍሰሱን ማቆም ነው ተባባሉ። ነገር ግን እንዴት ማስቆም እንዳለባቸው ግን አልተግባቡም። አቶ ተስፋሁን እንዲህ አሉ። በእርግጥ ጥብቅ አድርጎ ማሰር ነው መፍትሄው። ነገር ግን የሁላችንም እጆች ንጹህ አይደሉም፣ ንጹህ ጨርቅም የለንም ለዛ ነው ይህንን ንጹህ ቅጠል በላዩ ላይ አድርጌ ደሙ እስኪቆም የምጠብቀው አሉ። ከአምስት ደቂቃ ቆይታ በኋላ ደሙ መፍሰሱን አቆመ። አቶ ተስፋሁንም ሆነም ቅጠሉን አነሱት። የተቆረጠውም ደም ማፍሰሱን አቁሞ ነበር። ቀስ አድርገው ቅጠሉን መለሱበት፣ ምክንያቱም ዝንቦች ተመልሰው እንዳያርፉበትና እንዳይመረዝ ነው። ከዚያም በቀስታ በአንደኛው ዛፍ ስር አረፋሉ። ከዚያም የቀሩት ጓደኞቻቸው የማማማሪቱን የአትክልት ቦታ አልምተው እስከሚጨርሱ ጠበቋቸው። የማማማሪቱ እርሻ ጽድት ብሎ ማሳው በመስመር በመስመሩ ተስተካክሏል። እማማማሪቱም በጣም ደስ ብሏቸው ደጋግመው እነ አቶ ተስፋሁነንና ጓደኞቻቸውን ይመርቋቸው ያመሰግኗቸው ጀመር። ከዛም ያዘጋጁላቸውን ቡናና ቆሎ ካስተናገዷቸው በኋላ አቶ ተስፋሁን በጓደኞቻቸው እርዳታ ወደ ቤታቸው መጡ። እቤት እንደደረሱም ባለቤታቸው በፍጥነት ንጹህ ውሃና፣ ሳሙና፣ ንጹህ ጨርቅ እንድታመጣላቸው ነገሯት። ቁስሉ ሲታይ ንጹህ ቢመስልም ጀርሞች እንዳይኖሩበት በንጹህ ውሃና ሳሙና አጠበችው። ስታጥብም በጥንቃቄ ነበር። ሳሙና ከሌላት እንኳ በውሃ ውስጥ ጨው ጨምራ በማፍላት መጠቀም እንዳለባትም ታውቅ ነበር። ሲታጠብ ቁስሉ እንደ መድማት አለ። ነገር ግን በንጹሕ ጨርቅ ሲታሰር መድማቱ ተመልሶ ቆመ። ውድ እህቴ ሆይ፣ አንቺስ እጅሽን በቢላ ቆርጥሽ ታውቂያለሽ? ቀለል ያለ ከሆነ ብዙም አያስፈራም። ነገር ግን በጣም ደም የሚፈስ ከሆነ ግን ያስደነግጣል። ትልቁ ነገር ግን መጠንቀቅ ያለብን ንጽህናው ላይ ነው። ምንም ነገር መጨመር አያስፈልግም። የሚያስፈልገው ንጹህ ማድረግና በንጹህ ጨርቅ በደንብ ማሰር ብቻ ነው። አንዳንድ ሰዎች እንዲህ ያለው ነገር ሲያጋጥም የተለያዩ ባዕድ ነገሮችን መጨመር ጥሩ ነው ብለው ያስባሉ። ያንንም ሲያደርጉት ኖረዋል። ስለዚህም ሳይንሳዊውን መንገድ መከተል ይከብዳቸዋል። ልንረዳው የሚገባን ግን የትኛውም ቁስል ንጹሕ መሆን ይኖርበታል። ውድ ህቴ ሆይ እማማ ማሪቱ ደስተኛ እንደምትሆን አምናለሁ የጓሮ አትክልቶቹ ሁሉ በልምላሜ ሲያድጉ ስታይ እጅግ ትደሰትበታለች። ይህ የአቶ ተስፋሁን መልካምነት ያመጣው ነው። እስኪ አሁን ደግሞ ከእግዚአብሔር ቃል የእግዚአብሔር ልጅ የኢየሱስ ዘር ሐረግ ስለሆነው ስለ ዳዊት እናያለን።

i in

ከዚህ በፊት ዳዊት እግዚአብሔርን እንዴት እንዳመነና ጎልያድን እንዳሸነፈ አይተናል። ከዚህ በኋላ እንግዲህ ንጉሡ ሳኦል ዳዊትን የእርሱ ባለሟል አድርጎት የራሱን ልጅ ሚልኮል እንዳረለት ዳዊትም በሚያከናውነው ማንኛውም ነገር ውጤታማ ነበረ። ወጣት ነው፣ ጎበዝ ነው፣ ቆንጆ ነው፣ ዝማሬንም የሚያውቅ ነው። ስለዚህም ማንኛውም ሰው የወደው ነበር በተለይ በተለይ የሳኦል ሴት ልጅ ወዲያው ግን፣ ንጉሡ ሳኦል በዳዊት ላይ ቀና። ንጉሡ ሳኦል ስሜታዊ ሰው ነበረ። አንዳንድ ቀን ዳዊትን ይወደዋል፣ አንዳንድ ቀን ደግሞ ይጠላዋል። ጥላቻ ብቻ ሳይሆን ሊገድለውም ይፈልጋል። የሳኦል ልጅ ዮናታን ደግሞ የዳዊት ወዳጅ ወይም ጓደኛ ነበረ። ይህም ሳኦልን በእጅጉ ያናድደው ነበር። ጦር በመወርወርና ወታደሮቹን በመላክ ሳኦል ዳዊትን ሊገድለው ሞክሮ ነበር። ስለዚህ ዳዊት ከሳኦል ፊት ሸሸ። ከተወሰኑ ጓደኞቹ ጋር በዋሻ ውስጥ ተቀመጠ። ያ ሕይወት ደግሞ እጅግ አስቸጋሪ ሕይወት ነበር። ውድ እህቴ ሆይ እንደዚህ አይነት አጋጣሚ በሕይወትሽ ኖሮሽ ያውቃል? ማለቴ ጦር ተወርውሮብሻል ወይ? ማለቴ አይደለም በውሸት ስምሽ ጠፍቶ ያውቃል? ሌሎች ሰዎች ደግሞ ያንን ውሸት አምነው በአንቺ ላይ ፊታቸውን አዙረውብሽ ያውቃሉ። አንዳንድ ጊዜ ራስሽን እንኳ ለመከላከል ማድረግ የምትችሉ ነገር ላይኖርሽ ይችላል። ይህ ደግሞ በጣም የሚያናድድና የሚያሳዝን ይሆንብሻል። እስኪ በመዝሙር በቀንፍ ስልሳ አራት ላይ ያለውን ቃል አብረን እናንብብ። አቤቱ ወደ አንተ በለመንሁ ጊዜ ጸሎቴን ስማኝ፣ ከጠላትም ፍርሃት ነፍሴን አድን ከክፉዎች ሸንጎ ከአመፀኞችም ብዛት ሰውረኝ። እንደ ሰይፍ ምላሳቸውን አሰሉ፣ መራራ ነገርን ለማድረግ ንጹሑንም በስውር ለመንደፍ ቀስትን ገተሩ። ድንገት ይነድፉታል አይፈሩምም። ለእነርሱ ለራሳቸው ክፉ ነገርን አጸኑ፣ ወጥመድን ይሰውሩ ዘንድ ተማከሩ። ማንስ ያይናል ይላሉ። አመፃን ፈለጓት ሲፈትኑም አለቁ። የሰው የውስጥ ሐሳቡና ልቡ የጠለቀ ነው። እግዚአብሔርም ከፍ ከፍ ይላል። የድንገትን ፍላጻ ያቆስላቸዋል። አንደበታቸው ያሰናክላቸዋል። የሚያዋቸውም ሁሉ ይደነግጣሉ። ሰዎች ሁሉ ፈሩ፣ የእግዚአብሔርንም ሥራ ተናገሩ፣ ሥራውንም አስተዋሉ። ጻድቅ በእግዚአብሔር ደስ ይለዋል፣ በርሱም ይታመናል፣ ልባቸውም የቀና ሁሉ እልል ይላሉ፣ ይላል። ይህ መዝሙር ለማንኛውም ሰው የሚሆን ጸሎት ነው። ዳዊት ምን ያህል እምነት እንዳለው ያሳያል። ፈርቶ ነበር፣ ነገር ግን እግዚአብሔር በስተመጨረሻ ነገሮችን በትክክል እንደሚያበጃጃቸው ያምን ነበር። ዳዊት ከሳውል ሸሽቶ በነበረበት ጊዜ የተፈጠረውን ከመጽሐፍ ቅዱስ ላንብብልሽ አንደኛ ሳሙኤል ምዕራፍ 24 ላይ እንዲህም ሆነ፣ ሳውል ፍልስጤማውያንን ከማሳደድ ከተመለሰ በኋላ እነሆ ዳዊት በዓይንጋዲ ምድረ በዳ አለ የሚል ወሬ ደረሰለት። ሳውልም ከእስራኤል ሁሉ የተመረጡትን ሶስት ሺህ ሰዎች ወሰደ። ዳዊትንና ሰዎቹን ለመፈለግ የበረሃ ፍየሎች ወደ ነበሩባቸው አለቶች ሄደ። በመንገድም አጠገብ ወዳሉት የበጎች ማደሪያዎች መጣ። በዚያም ዋሻ ነበረ። ሳውልም ወገቡን ይሞክር ዘንድ ከዚያ ገባ። ዳዊትና ሰዎቹም ከዋሻው በውስጠኛው ቦታ ተቀምጠው ነበር። የዳዊትም ሰዎች እነሆ ጠላትን በእጅ አሳልፌ እሰጠዋለሁ በዓይንህም ደስ የሚያሰኝህን ታደርግበታለህ ብሎ እግዚአብሔር የነገረ ቀን እነሆ ዛሬ ነው አሉት። ዳዊትም ተነስቶ የሳኦልን መጎናጸፊያ ዘርፍ በቀስታ ቆረጠ። ከዚያም በኋላ እንዲህ ሆነ የሳኦልን የልብሱን ዘርፍ ስለ ቆረጠ የዳዊት ልብ በሐዘን ተመታ። ሰዎቹንም እግዚአብሔር የቀባው ነውና እግዚአብሔር በቀባው በጌታዬ ላይ እንዲህ ያለውን ነገር አደርግ ዘንድ እጅንም እጥልበት ዘንድ እግዚአብሔር ከኔ ያርቀው አላቸው። ዳዊትም በዚህ ቃል ሰዎቹን ከለከላቸው፣ በሳውል ላይ ይነሱ ዘንድ አልተዋቸውም። ሳውልም ከዋሻው ተነስቶ መንገዱን ሄደ። ከእነርሱም በኋላ ዳዊት ደግሞ ተነሳ፣ ከዋሻውም ወጣ፣ ከሳውልም በኋላ ጌታዬ ንጉሥ ሆይ ብሎ ጮኸ። ሳኦልም ወደ ኋላው ተመለከተ። ዳዊትም ወደ ምድር ተጉንብሶ እጅ ነሳ። ዳዊትም ሳኦልን አለው፣ እነሆ ዳዊት ክፉ ነገር ይሻብሃል የሚልሁን ሰዎች ቃል ለምን ትሰማለህ? እነሆ ዛሬ በዋሻው ውስጥ እግዚአብሔር በእጄ አሳልፎ እንደሰጠ ዓይንህ አይታለች። አንተንም እንድገድልህ ሰዎች ተናገሩኝ፣ እኔ ግን በእግዚአብሔር የተቀባ ነውና እጄም በጌታዬ ላይ አልዘረጋም ብዬ ራራሁልህ። ደግሞም አባቴ ሆይ የልብስህ ዘርፍ በእጄ እንዳለ ተመልክተህ እወቅ። የልብስህንም ዘርፍ በቆረጥኩ ጊዜ አልገደልሁህም። ስለዚህ በእጄ ክፋትና በደል እንደሌለ፣ አንተም ነፍሴ ልትወስድ ምንም ብታሳድደኝ እንዳልበደልሁ ተመልክተህ እወቅ። እግዚአብሔር በእኔና በአንተ መካከል ይፍረድ። እግዚአብሔርም አንተን ይበቀልልኝ። እጄ ግን በአንተ ላይ አትሆንም። በጥንት ምሳሌ ከኃጢአተኞች ኃጢአት ይወጣል፣ እንደተባለ እጄ ግን በአንተ ላይ አትሆንም። የእስራኤል ንጉሥ ማንን ለማሳደድ መጥቷል? አንተስ ማንን ታሳድዳለህ? የሞተ ውሻን ወይስ ቁንጫን ታሳድዳለህን? እንግዲህ እግዚአብሔር ዳኛ ይሁን፣ በእኔና በአንተም መካከል ይፍረድ፣ አይቶም ይሟገትልኝ፣ ከእጅህም ያድነኝ። እንዲህም ሆነ ዳዊት ይህን ቃል ለሳኦል መናገር በፈጸመ ጊዜ ሳኦል፣ ልጄ ሆይ ዳዊት ይህ ድምጽህ ነውን? አለ ሳኦልም፣ ድምፁን ከፍ አድርጎ አለቀሰ። ዳዊትን አለው፣ እኔ ክፉ በመለስሁልህ ፈንታ በጎ መልሰህልኛልና አንተ ከኔ ይልቅ ጻድቅ ነ። እግዚአብሔርም በእጅ አሳልፎ ሰጥቶኝ ሳለ አልገደልከኝም። ለእኔ መልካም እንዳረክልኝ አንተ ዛሬ አሳየኸኝ። ጠላቱን አግኝቶ በመልካም መንገድ ሸኝቶ የሚሰድድ ማን ነው? ስለዚህ ለእኔ ስላደረግከው ቸርነት እግዚአብሔር ይመልስልህ። አሁንም እነሆ አንተ በእርግጥ ንጉሥ እንድትሆን የእስራኤል መንግስት በእጅህ እንድትጸና እኔ ያውቃለሁ። አሁን እንግዲህ ከኔ በኋላ ዘሬን እንዳትቆርጥ ከአባቴን ቤት ስሜን እንዳታጠፋው በእግዚአብሔር ማለልኝ። ዳዊትም ለሳኦል ማለለት። ሳኦልም ወደ ቤቱ ሄደ፣ ዳዊትና ሰዎቹም ወደ አንባው ወጡ ይላል። እንዲሁም በመዝሙር በቀነፍ መቶ አርባ ሁለት ላይ ዳዊት እንደዚህ ይላል። በቃሌ ወደ እግዚአብሔር ጮሁ በቃሌ ወደ እግዚአብሔር ለመንሁ ልመናዬን በፊቱ አፈሳለሁ መከራዬንም በፊቱ እናገራለሁ ነፍሴ በውስጤ ባለቀች ጊዜ መንገዴን አወቅህ በምሄድባት በዚያች መንገድ ወጥመድን ሰወሩብኝ ወደ ቀኝ ተመለከትኩ አየሁም የሚያውቀኝንም አጣሁ መሸሸጊያም የለኝም ስለ ነፍሴም የሚመራመር የለም አቤቱ ወደ አንተ ጮሁ አንተ ተስፋዬ ነህ በሕያዋን ምድር አንተ ድል ፈንታዬ ነህ አልሁ። እጅግ ተቸግሬአለሁና ወደ ልመናዬ አድምጥ፣ በርትተውብኛልና ከሚያሳድዱኝ አድነኝ። አቤቱ ስምህን አመሰግን ዘንድ ነፍሴን ከወኅኒ አውጣት። ዋጋዬን እስክሰጠኝ ድረስ ጻድቃን እኔን ይጠብቃሉ ይላል። ውድ እህቴ ሆይ፣ ምናልባት ዛሬ በልዩ ልዩ ስድብና ጥላቻ ደርሶብሽ አዝነሽ ይሆናል። ነገር ግን ንጉሡ ዳዊት እንኳን በዚህ ውስጥ አልፎ በኋላ ግን እግዚአብሔርን ያከበረ ንጉሥ ሆኗል። ስለዚህ አንቺም ትችያለሽ። ካለሽበት ሁኔታ ወጥተሽ ሕይወትሽን በመልካም መምራት ትችያለሽ። ለዚህም የምታደርገው ነገር በእግዚአብሔር መታመን ብቻ ነው። በእግዚአብሔር መታመንና እርሱን መጠበቅ ነው። your i like am like a ለዛሬ ያዘጋጀነውን በዚሁ አጠናቀናል። በፕሮግራማችን ላይ ያላችሁን አስተያየት፣ ምክር በአድራሻችን ላኩልን። አድራሻችን የምስራች ድምጽ መገናኛ ዘዴዎች አገልግሎት የመልእክት ሳጥን ቁጥር አስራ ሶስት ስልሳ ስድስት አዲስ አበባ ነው። የስልክ ቁጥራችን ዜሮ ዘጠኝ አስራ አንድ አርባ አንድ ስልሳ ስድስት ሀያ አራት እደግመዋለሁ። ዜሮ ዘጠኝ አስራ አንድ 24 ነው። በዚህ ስልክ ቁጥር ኤስኤምኤስ፣ ዋትስአፕ፣ ቫይበር እና ቮይስ ኮል ማድረግ የምትችሉ መሆኑን እንገልጻለን። በምትጽፉበት ጊዜ የፕሮግራሙን ስም መጥቀስ አትዘንጉ። ሳምንት በተመሳሳይ ሰዓት እስከምንገናኝ ሰላም፣ ቆዩን። You're a dang you